የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ ረቡዕ መስከረም 18 209 ዓ ም ፕሮግራም ተጀመረ። በዩናይትድ ስቴትስ እና ኢትዮጵያ ግንኙነት ዙሪያ በኦባማ አስተዳደር የውጭ ጉዳይ መስሪያ ቤቱን የአፍሪካ ክፍል አነጋግረናል። እኛ የኢትዮጵያን መንግስት ስለ ዜጎች መብቶች የሰብአዊና የመናገር ነጻነት መብቶች ካላነጋገርናቸው ማን ያነጋግራቸዋል? ሚስ ሊንዳ ቶማስ ግሪን ናቸው፣ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር። ዝርዝሩ በእለቱ አብይ ርስ ይቀርባል። ለዋና ዋና ዜናዎቹ ደግሞ ሰለሞን። በምዕራብ ኦሮሚያ በምዕራብ አርሲና ምዕራብ ወለጋ ውስጥ በታጣቂዎች የሚፈጸም ግድያ መቀጠሉ እየተሰማ ነው። ጋቦን ባካሄደችው ምርጫ ለሁለተኛ ጊዜ የተመረጡት ፕሬዚደንት ቃለ መሀላ ፈጸሙ። እንዲሁም እሺ፣ ይቀጥል። ሌላ አርሰ ዜና እንዲሁም የሶሪያን አማጽያን በተያዘች አሌፖ ከተማ ሁለት ግዙፍ ሆስፒታሎች ተመቱ። አመሰግናለሁ። በሁለተኛው አጋማሽ አድማጮች ከኢትዮጵያ ካቶሊካዊ ቤተ ክርስቲያን መሪ ወይም አባት ጋራ ቃለ መልስ ተደርጓል። በኢትዮጵያ ወቅታዊ ጉዳይ ላይ የካቶሊክ ቤተክርስቲያን መፍትሄ እየፈለገች መሆኑን የሚገልጥ ዲሞክራሲ በተግባር እንዲሁም ሴቶችና ቤተሰብ ይቀርባሉ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ተረኞች የፕሮግራም አስተናጋጆች ሰሎሞን አባተና አዲሱ አበበነን። ንጉሱ ታምሬ የፕሮግራሙን እየመራ ይገኛል። መልካም ምሽት እየተመኛ ወደ ዜና ወስዳቸዋሉ። አሁን በኦሮሚያ ክልል በምዕራብ አርሲና በምዕራብ ወለጋ በመንግስት ታጣቂዎች የሚፈጸም ግድያ መቀጠሉን እንዲሁም በአጄ ከተማ በነዋሪዎችና በታጣቂዎች መካከል በተፈጠረ ግጭት ከህዝቡም ከታጣቂዎችም ህይወት መጥፋቱን ነዋሪዎች ገለጹ። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ግድያው መቀጠሉን ሪፖርት እንደሚደርሰው ገልጾ ቀጣይ ሁኔታው እንደሚያሳስበው ተናግሯል። የአካባቢውን የመንግስት ተወካዮች ለማግኘት የተደረገው ሙከራ አልተሳካም። በመጽሔት ዝርዝር ዘገባ ይዘናል። ሶማሊያ ማዕከላዊ ከተማ ገልካዮ አቅራቢያ የዩናይትድ ስቴትስ ጦር ዛሬ ባካሄደው የአየር ድብደባ የመንግስትን ወታደሮች መግደሉን የሶማሊያ ባለስልጣናት አስታወቁ። ጂዲን ከምትባል ቀበሌ ወጣ ብሎ ባለው የሶማሊያ ጦር ወታደራዊ መደብ ላይ ዛሬ ተፈጽመዋል ባሉት ድብደባ 22 ወታደሮች መግደላቸውንና ሌሎች 16 መቁሰላቸውን የ ጋልሙዶግ ክልል አስተዳደር ጸጥታ ሚኒስትር ኦስማን ኢሴኑር ለቪኦኤ ሶማልኛ ዝግጅት ክፍል ገልጠዋል። ሚኒስትሩ ለአሜሪካ ጦር የተሳሳተ መረጃ ሰጥተዋል ያሏቸውን የአጎራባቿን የፑንትላንድ አስተዳደርንም ኮንነዋል። ድብደባ በተፈጸመበት ወታደራዊ መደብ ላይ ተገኝተው የተመለከቱት ጋዜጠኞች 14 አስከሬኖችን መቁጠራቸውንና 11 ቁስለኞች ማየታቸውን ዘግበዋል። ድብደባው በተፈጸመ ጊዜ የጋል ሙዱግ ኃይሎች እዚያ የሚኖሩትን ተነቃናቂ ከብት አርቢዎችና የአካባቢውን ጸጥታ እየጠበቁ እንደነበረ ሚኒስትሩ ኦስማን ኢሴ ኑር ተናግረዋል። በድብደባው የውጊያ ተሽከርካሪዎችም መውደማቸውን የጠቆሙት ሚኒስትር ኦስማን የፑንትላንድ ወታደሮች በምድር ጥቃት መክፈታቸውን አክለው ገልጠዋል። የፑንትላንድ ባለሥልጣናት ለማግኘት የተደረገ ሙከራ ለመሳካቱን የሶማሊኛ ዝግጅት ክፍል አመልክቷል። በአካባቢው ነበርኩ ያሉና ከድብደባው እንዳመለጡ የሚነግሩን ዱራን ሰኢድ አራብ የሚባሉ ሽማግሌ ጄቶቹ ዝቅ ብለው መብረራቸውንና የጋልሙዱግ ወታደሮች ይጠቀሙባቸው የነበሩ ሁለት ተሽከርካሪዎችና አንድ የውሃ ማጠራቀሚያ መምታታቸውን ማየታቸውን ተናግረዋል። አልሻባብ በአካባቢው እንደማይንቀሳቀስ የጋልሙዱግ አስተዳደር ገልጧል። ጋቦን ባካሄደችው በውዝግብ የታጀበ ምርጫ በጠባብ ብልጫ ማሸነፋቸው የተነገረው ነባሩ ፕሬዚዳንት አሊ ቦንጎ ለሁለተኛ የሰባት ዓመታት የሥልጣን ዘመን ዛሬ ቃለ መሐላ ፈጸሙ። ፕሬዚደንቱ በዚሁ ወቅት ባደረጉት ንግግር ችግሮቻቸውን በሀገር ውስጥ ለመፍታት ጥሪ አሰምተዋል። በአፍሪካ በአጠቃላይ በተለይ ደግሞ በባንቱ ወግና ልማድ መሠረት ዜጎቻችንን ሁሉ ሊያረኩ የሚችሉ መፍትሔዎችን ቁጭ ብለን እንድንፈልግ ይመለከተናል የምትሉ ዜጎቼን ሁሉ እጋብዛለሁ ብለዋል ቦንጎ እነዚህ ችግሮች ሁሉ በቤተሰብ ውስጥ የሚፈቱ ናቸው ብለዋል። የምርጫው የመጀመሪያ ውጤት ባለፈው ነሐሴ ሃያ አንድ ሲገለጽና አሊቦንጎ ተፎካካሪዎቻቸውን ዣንፒንግን ከስድስት ሺህ ባነሰ ድምፅ ማሸነፋቸው ሲነገር በሀገሪቱ ውስጥ ሁከት የታከለባቸው ተቃውሞች ተቀስቅሰው እንደነበር ይታወሳል። ተቃዋሚው ዣን ፒንግ ያስገቡትን ድምፅ በድጋሚ እንዲቆጠር የሚጠይቅ የደጋፊዎቻቸውን ፊርማ የጋቦን ሕገ መንግስታዊ ችሎት ባለፈው ቅዳሜ ውድቅ አድርጎ የምርጫውን ውጤት አጽድቋል። ውዝግብ የበዛበት ይህ ምርጫ በዓለም አቀፍ ፈታሾች እንዲጣራ የቀረበውን ጥያቄ ፕሬዚደንቱ ሳይቀበሉት ቀርተዋል። ነዳጅ አምራች የሆነችውን የአፍሪካ ማዕከላዊ አካባቢ ሀገር ጋቦንን የቦንጎ ቤተሰቦች ላለፉት 49 ዓመታት እየተቀባበሉ መርተዋታል። የቦንጎን በድጋሚ መመረጥ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ያስተናገዱት በቀዝቃዛ መንፈስ ሲሆን የአውሮፓ ህብረት ግን የድምፅ ቆጠራው ግልጽ አልነበረም ሲል ማዘኑን በግልጽ አሳውቋል። በሶሪያ አማጽያን በተያዘችው አሌፖ ከተማ ባሉ ሁለት ግዙፍ ሆስፒታሎች ላይ ዛሬ የተፈጸመውን የአየር ድብደባ የጦር ወንጀል ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አወገዙ። ሚስተር ባን ዛሬ ለጸጥታ ጥበቃ ምክር ቤቱ ባደረጉት ንግግር የበልጥ አውዳሚ የሆኑ መሳሪያዎችን የሚጠቀሙ ምን እያደረጉ እንደሆነ ጠንቅቀው ይገነዘባሉ፣ የጦር ወንጀል እየፈጸሙ እንደሆነም ያውቃሉ ብለዋል። ድብደባዎቹ ሁለቱን ግዙፍ ሆስፒታሎች ለጊዜው ከስራ ያደረጓቸው ሲሆን ወይም ያገዷቸው ሲሆን ጉዳቱ ላለፉት አምስት ተከታታይ ዓመታት በተካሄዱባት ጦርነት ክፉኛ የተጎዳችውን ከተማ የሕክምና አገልግሎትን እንዲያጥርባት ማድረጉም ተዘግቧል። ኤም ቱ እና ኤም ቴን ተብለው የሚታወቁትን ሆስፒታሎች የደበደበው ማን እንደሆነ ለጊዜው ባይታወቅም የሶሪያ ጦርና አጋር የሆነችው ሩሲያ እንዲሁም በሌላ ግንባር ደግሞ በአሜሪካ የሚመራው ጥምረት በሀገሪቱ ውስጥ የተለያዩ ኢላማዎችን እየደበደቡ በሲቪሎች ላይ ለሚደርሰው ጉዳት እንደሚወነጀሉ በየወቅቱ ይሰማል። በሆስፒታሎቹ ላይ የተፈጸሙት ድብደባዎች ሆን ተብለው የተቀናበሩ መሆኑንና ለ350 ሺህ የአሌፖ ከተማ ነዋሪ የቀሩት 29 ብቻ ሐኪሞች መሆናቸውን የሶሪያ አሜሪካ የህክምና ማህበር አባል የሆኑት አድሃም ሰህሉል አመልክተዋል። በሌላ በኩል ደግሞ ካለፈው አርብ ወዲህ ባሉት ቀናት ውስጥ 96 ህጻናት መገደላቸውንና 213 መጎዳታቸውን ወይም መቁሰላቸውን የተባበሩት መንግስታት ድርጅት ዓለም አቀፍ የህጻናት አጣዳፊ ፈንድ ዩኒሴፍ አስታውቋል። ዛሬ ማለዳ ላይ ላረፉት የቀድሞው የእስራኤል ፕሬዚደንትና ጠቅላይ ሚኒስትር ሽሞን ፔሬስ የዓለም መሪዎች ሐዘናቸውን እየገለጹ ነው። ሽሞን ፔሬስ የእስራኤል መንግሥት ከተፈጠረበት ጊዜ አንስቶ በመንግሥቱ ውስጥ በተለያዩ ከፍተኛ የሥልጣን ቦታዎች ላይ አገልግለዋል። ሪቻርድ ግሪን ያጠናቀረው ዘገባ አለ አዲሱ ይዞታል። ሕይወታቸው ከራሷ ከእስራኤል ታሪክ ያልተናነሰው የቀድሞ የእስራኤሉ ጠቅላይ ሚኒስትር ሽሞን ፔሬዝ በዘጠና ሦስት ዓመታቸው ነው ከዚህ ዓለም በሞት የተለዩት። He worked tirelessly for Israel from the very first day of the state ይሄ የጠቅላይ ሚኒስትር ቤንጃሚን ናታኛሁ አስተያየት ነው። ወደ ኋላ ይመጣል። ከዛ በፊት ግን ለእስራኤል የአንዳሽ ድካም ህይወታቸውን ሙሉ ያገለገሉት ፔሪዝ በጠቅላላው ህዝብ የሚታወሱም ናቸው። እንደ አውሮፓ አቆጣጠር በ1923 ዓ ም በዛሬዋ ቤላሩስ የተወለዱት ፔሪዝ ከቤተሰቦቻቸው ጋር ነው ወደፊቷ አይሁድ አገር በ11 ዓመታቸው የመጡት። ያኔ የብሪታንያ ፍልስጤም ትባል ነበረ። የእስራኤል ወጣት መከላከያ ሚኒስትር ሆነው በ1952 ተሾሙ የወጣት ዕድሜ የሆነው ሐያ ዘጠኝ ዓመታቸው በረዥሙ አገልግሎት ዘመናቸውም ብዙ አስተዋጽኦ ያደረጉ ናቸው። ጠቅላይ ሚኒስትር ቤንጃሚን ናታኛሁ ታዲያ ቀደም ሲል እንደሰማችሁት ስለ ሽሞን ፔሬስ ይህን ምስክርነት ይሰጣሉ። ሽሞን ፔሬስ הקדיש את חייו לקוממיות עמנו. כאיש חזון נשא מבטו אל העתיד. ሺሞን ፔሬዝ ህይወታቸውም ለመላው ህዝብ የሰው ናቸው። እንደ ባለ ራእይነታቸውም ትኩረታቸውም በወደፊቱ ላይ ነበር። የደህንነት ሰው እንደመሆናቸው ደግሞ የእስራኤል ልዕልና ዋና ጥንካሬና መመሪያቸው ነበር። እንደ ሰላም ሰውነታቸውም ለወደፊቱ የልጆቻቸውን ህይወት ወይም ከጎረቤቶቻቸው ጋር በሰላም ህዝብ እንዲኖር ብዙ ጥረት አድርገዋል ነው ያሉት። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማም ፔሬዝን በማወደስ ባወጡት መግለጫ መመሪያቸው የሰው ልጆች ክብር የሆነው ፔሬዝ ሰዎች በመልካም ጉርብትና አብረው መዝለቅ እንደሚችሉ ያምኑ ነበር ብለዋል። የዛሬ ሁለት ዓመት በሐምሌ 2006 ዓ ም ዩክሬን ውስጥ የወደቀው የማሌዥያ የመንገደኞች አይሮፕላን የተመታው ከሩሲያ ወደዚያ በገባ ከመሬት ወደ አየር ተወንጫፊ ሚሳይል ነበር ሲሉ ዓለም አቀፍ መርማሪዎች ዛሬ አስታወቁ። ይህ የዛሬ ምርመራ ውጤት ቀደም ሲልም የሆላንድ የደህንነት ቦርድ አውጥቶት የነበረውን በበረራ ቁጥር ኤምኤች 17 ተመዝግቦ የነበረውን የማሌዥያ የመንገደኞች አይሮፕላን ከአየር ላይ ያወረደው የሩሲያ ስሪት የሆነ ቡክ የሚባል ሚሳይል እንደነበረ የሚናገረውን ሪፖርት አጠናክሯል። ሩሲያ በሪፖርቱ የተጠቀሰውን ጭብጥ አስተባብላለች። ሩሲያ ዘመም የሆኑት የዩክሬን አማጽያን ቀደም ሲል ሩሲያ ከምድር ወደ አየር ተወንጫፊውን ሚሳይል እንድታስገባላቸው ጠይቀው የነበረ መሆኑን እና መድረሱንም የሚያረጋግጥ መልእክት መመለሳቸውን የሚያሳዩ ማስረጃዎች እንዳሏቸው የሆላንድ ብሔራዊ ፖሊስ ባልደረባው ዊልበርት ፖሊስን ፖሊሰን አመልክተዋል። በሆላንድ መሪነት የተካሄደው ምርመራ ከግል ስሜት የመነጨ ነው ስትል ሩሲያ ውድቅ አድርገዋለች። በአይሮፕላኑ ላይ ተሳፍረው የነበሩ 298 መንገደኞች ሁሉም አልቀዋል። በወቅቱ በመጨረሻም የአሜሪካ ድሮኖች በአፍጋኒስታን ምስራቃዊ ክፍለ ሀገር ውስጥ ዛሬ ማለዳ ላይ ባካሄዱት ድብደባ ሲቪሎችን ጨምሮ 18 ሰው መግደላቸውን የአካባቢው ባለሥልጣናት አስታውቀዋል። ከቆሰሉት ሰዎች መካከል በውጊያ ውስጥ ያልነበሩ ብዙ ሰዎች እንደሚገኙበት ሞሐመድ አሊ የሚባሉ የአካባቢው ፖሊስ አዛዥ ለቪኦኤ ተናግረዋል። ድብደባው የተፈጸመው አፍጋኒስታን ከፓኪስታን ጋር በምትዋሰንበት ናንጋሃር ክፍለ ሀገር ውስጥ ሲሆን ከተገደሉት መካከል ሁለት የእስላማዊ መንግስት ቡድን አዛዦች እንደሚገኙባቸው የፖሊስ አዛዡ ተናግረዋል። የዩናይትድ ስቴትስ ጦር ቃል አቀባይ የሆኑት ብሪጌዲየር ጀነራል ቻርልስ ክሊቭላንድ ለቪኦኤ በሰጡት ቃል አሜሪካ በአካባቢው ዛሬ ድብደባ ማካሄዷን አምነው ዝርዝር ጉዳዮችን ግን ለጸጥታ ሲባል በሚል ሰበብ መናገር እንደማይፈልጉ ገልጠዋል። ዜናው አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ነው። አስተናጋጆቻችሁ ሰሎሞን አባተና አዲሱ አበበ ነን። የካቶሊክ ቤተ ክርስቲያን በወቅታዊ የኢትዮጵያ ሁኔታዎች ዙሪያ መፍትሄ እያፈላለገች መሆኗን አስታውቃለች። የሰው ልጅ ህይወት ክቡር ነው። ሰው በእግዚአብሔር አምሳያ የተፈጠረ በራሱ ጊዜው ደርሶ እግዚአብሔር እስከሚጠራው ድረስ ማንኛውም ሰው በሌላ ሰው ህይወት ውስጥ ስልጣን የለውም። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የጠቅላይ ጽህፈት ቤት ዋና ጸሐፊ አባ ሀጎስ ሀይሽ ናቸው የሰማችኋቸው። በሁለተኛው አጋማሽ ዝርዝሩ ይቀርባል። አሁን የዕለቱ አብይ ርዕስ ዩናይትድ ስቴትስ በኢትዮጵያ ላለፉት በርካታ ወራት የዘለቁ ሰላማዊ ሰልፎችና በመንግሥት የጸጥታ ኃይሎች የተወሰዱ እርምጃዎች እንደሚያሳስቧት በተደጋጋሚ እየገለጸች ነው። በአንድ ጎን የሰብአዊ መብቶች ይዞታው በእጅጉ የከፋ እንደሆነ በመብቶች ተሟጋች ድርጅቶችም ሆነ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ ዘገባዎች የሚወቀሰው የኢትዮጵያ መንግሥት በልማትና በጸረ ሽብር ዘመቻ የዋሽንግተን ቁጥር አንድ አጋር ነው። ባለፈው ሳምንት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስና ኢትዮጵያ በስደተኞችና ፍልሰተኞች መልሶ ማቋቋምና የምጣኔ ሀብት እንቅስቃሴን ለመፍጠር አብረው ሊሰሩ መስማማታቸውን ተንተርሶ ሄኖክ ስማግዜር ከኦባማ አስተዳደር ከፍተኛ ባለስልጣንን አነጋግሮ የሚከተለውን ዘገባ አጠናቅሯል። በኢትዮጵያ መንግስት የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ የሚፈጸሙ ግድያዎች፣ ስርዓቶችና የመብት ረገጣዎች የዩናይትድ ስቴትስ መንግስትን ያሳስበዋል ነው ያሉት ሊንዳ ቶማስ ግሪንፊልድ በአፍሪካ ጉዳዮች የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ። ሁኔታዎቹ በእጅጉ ያሳስቡናል። ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር በጣም የተጋጋለ ውይይት አድርገናል። መንግስቱ በዜጎች ለሚቀርቡ ስጋቶችና ጥያቄዎች ምላሽ እንዲሰጥም አበረታተናል። ሕዝቡ በተለይ ወጣቶች በመንግስቱ ላይ ያላቸውን ቅሬታዎች የሚገልጹበት መድረክ ለመፍጠር መንግስቱ አማራጮች እንዲወስድ ጠይቀናል። ባለፉት ሁለት ወራት እንዳየነው ሰልፎች ወደ ጥፋት እንዳያመሩ ያለንን ፍላጎትም ገልጸንላቸዋል። የኢትዮጵያ መንግስት በተባበሩት መንግስታት ድርጅት አመታዊ ጉባኤ ላይ በስደተኞችና ፍልሰተኞች ዓለም አቀፍ ትብብር አብይ አጋር ሆኖ ከፕሬዝዳንት ባራክ ኦባማና ሌሎች የአውሮፓ መሪዎችም እንደዚሁም ከሌሎች የቅርብ አጋራት ጋር በቅርበት ሰርቷል። የዩናይትድ ስቴትስ መንግስት አዲስ የ3 ቢሊዮን ዶላርስ አለም አቀፋዊ እርዳታ ሲያቀርብ የአውሮፓ ህብረትና ብሪታንያም ለኢትዮጵያ መንግስት ቀጥተኛ የምጣኔ ሀብት ድጋፍና አነስተኛ ወለድ ያለው ብድር ሊሰጡ ተስማምተዋል። ኢትዮጵያ ሁለት የኢንዱስትሪ ፓርኮችን እንድትገነባና ወደ 30 ሺ ለሚሆኑ ኤርትራውያን ፍልሰተኞችና ስደተኞች እንደዚሁም ለ60 ሺ ኢትዮጵያውያን የስራ እድል የምትፈጥርበት ኢንቨስትመንት ከአውሮፓ ሀገሮች ተገኝቷል። ይህንን ሁኔታ በኒውዮርክ የተባበሩት መንግስታት ድርጅት ፊት ለፊት ቆመው ሲቃወሙ የነበሩ ኢትዮጵያውያን መካከል ጽጌሬዳ ሙልጌታ ሰሚ ቢጠፋም ድምጻቸውን ማሰማታቸውን እንደሚቀጥሉ ታስረዳለች። ጩኸታችን ተሰማ ማለት አልችልም። ምክንያቱም ሀያ አምስት አመት ሙሉ የኢትዮጵያ በጀት ፋይናንስ የሚደረገው ፊፍቲ ፐርሰንቱ በፎሪን ኤድ ነው። ሶስት አራተኛው ሬቭኑ በሬስትና በኤፈርት የተያያዘ ነው። ይህም በትንንሽ የመንግስት አካላቶች የኢትዮጵያ ውስጥ ያለው የኢኮኖሚክ ፓወር የተያዘ ነው። በመሆኑም ዛሬ ብቻ ሳይሆን ያለፉት 25 አመታት ከ44 ቢሊዮን ያላነሰ ገንዘብ የኢትዮጵያ ህዝብ አግኝቷል። በየአመቱም ያልቀረበት ዳግ ከሚባለው ዲቨሎፕመንት አሲስተንት ግሩፕ የሚባለው 27 ኢንስቲትዩሽኖች ያሉበት በአመት ውስጥ አራት ነጥብ ሁለት ቢሊዮን ድረስ ያለ አካውንታብሊቲ ለኢትዮጵያ ህዝብ እየሰጠ ነው። ይህንን በሚጠየቁበት ጊዜ በወረቀት ላይ አካውንታብል ናቸው ይላል፣ ሊሆኑ ይገባል ይላል። ግን በስራ ላይ ሲታዩ የኢትዮጵያ ህዝብ የሚወስደውን ገንዘብ ህዝቡን ለመጨፍጨፍና ወጣቶችን ከሀገር ለማሳደድ የሚጠቀምበት ሆኖ ተገኝተዋል። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ በዋሽንግተን መስሪያ ቤታቸውም ሆነ በሌሎች አካባቢዎች በውጭ ሀገር የሚኖሩ ኢትዮጵያውያን የሚያሰሟቸውን ተቃውሞዎች እንደተረዱ እንደሚሰሙ ይገልጻሉ። በዩናይትድ ስቴትስና አውሮፓ በሰላማዊ ሰልፎች ድምጻቸውን የሚያሰሙት ሰዎች በኢትዮጵያ የሚተነፍሱበት መድረክ ስላልተፈጠረ ነው። ሰላማዊ ሰልፍ ማካሄድ ከዴሞክራሲያዊ ተሳትፎ ባሻገር የዩናይትድ ስቴትስ ፖሊሲ ሁለት ገጽታ ያለው እንደሆነ በሰላማዊ ሰልፈኞቹም ሆኑ በዩናይትድ ስቴትስ ኮንግረስ አባላትም ሲተቹ ይሰማል። እነዚህ ትችቶች ነጥብ አላቸው ብለው ያስባሉ ብለን ጠይቀን ነበር። If we were not talking to the Ethiopian government about civil, uh, rights, about human rights, about press freedoms, who else would be doing it? እኛ የኢትዮጵያን መንግስት ስለ ዜጎች መብቶች የሰብአዊና የመናገር ነጻነት መብቶች ካላነጋገርናቸው ማን ያነጋግራቸዋል? የዩናይትድ ስቴትስ መንግስት ከኢትዮጵያ ጋር በመልካም አስተዳደርና የዜጎች መብት ጥበቃ ዙሪያ የሰፋ ልዩነት ቢኖረውም ካልተስማማን እንለያይ አይነት ፖሊሲ መከተል ለማንም እንደማይጠቅም ረዳት የውጭ ጉዳይ ሚኒስትሯ ገልጸዋል። ሆኖም ፍጹም መለያየትና ከመንግስታት ጋር የማንነጋገርበት ፖሊሲ የትም አያደርሰንም። ከመንግስቱ ጋር መነጋገር መቻል አለብን። እነዚህን እክሎችም በቀጥታ ልናሻሽል የምንችለው በዚህ መልኩ ነው። ሊንዳ ቶማስ ግሪንፊልድ የኦባማ አስተዳደር የአፍሪካ ምክትል የውጭ ጉዳይ ሚኒስትር ናቸው። ለሰጡ ማብራሪያ እናመሰግናለን። የመጽሔቱ ትንታኔ ይቀጥላል። የፊታችን እሁድ በኦሮሞ ማህበረሰብ የሚከበረው የኢሬቻ በዓል ያለ ጣልቃ ገብነት ህዝባዊ በዓል ሆኖ እንዲከበር ተቃዋሚው የኦሮሞ ዲሞክራስ ፌዴራሊስት ኮንግረስ ይቅርታ አስታውቋል። በኢሬቻ በዓል ስም የፖለቲካም ሆነ የግል ፍላጎቶቻቸውን በህዝብ ላይ ለመጫን እየሞከሩ ነው ሲል የገዢውን ፓርቲና የክልሉ መንግስት አመራርን ከሷል። ኦፌኮ በመግለጫው በዚህ ዓመት በተካሄዱ ሰላማዊ ሰልፎች የተገደሉ ሰዎችን በማሰብ በዓሉን በዝምታና በመዝሙር እንዲያከብሩ ጥሪ አስተላልፏል። የክልሉ መንግስት በነገው ዕለት ምላሽ እንደሚሰጥ አስታውቋል። እስክንድር ፍሬው ነው ዝርዝሩን የያዘው። ከመስቀል በኋላ በሚመጣው የመጀመሪያ እሁድ በየዓመቱ የሚከበረው የኢሬቻ በዓል እነሆ ዘንድሮም ቀኑ ደርሷል። የፊታችን እሁድ በተለይ በቢሾፍቱ ሆራ አርሲዴ የሚከበረው በዓል ዝግጅት እየተደረገበት ነው። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ግን በዝግጅቱ አካሄድ ደስተኛ አይደለም። ፓርቲው ይህንኑ አስመልክቶ ባወጣው መግለጫ ኢሬቻ የኦሮሞ ሕዝብ የባህልና የእምነት በዓል መሆኑን አስታውሷል። ይህም ሆኖ የበዓሉ አከባበር ከሚጠይቀው ውጭ እንቅስቃሴዎች እየተደረጉ መሆኑን አስታውቋል። የኢሬቻ ታላቁ ሩጫ በሚል ዝግጅት መኖሩን እንደዚህ አይነት ጨርቅ የያዙ እንደዚህ አይነቱን ምልክት ግን አትያዙ የሚሉ ውት ቦታዎች መኖራቸውን አመልክቷል። እናም የፖለቲካም ሆነ የግል ፍላጎታቸውን በህዝብ ላይ ለመጫን እየሞከሩ ነው ሲል የክልሉን ገዢ ፓርቲና መንግስትን ወንጅሏል። ኢሬቻ የባህልና የምስጋና ቀን መሆኑ እየታወቀ አከባበሩ ከሚጠይቀው ውጭ የሚፈጸሙ ተግባራት መኖራቸውንም ጠቁሟል። በመልካም መውረጃው መንገድ ላይ የሙዚቃ ቡድን አደራጅቶ ማስጨፈር እና የፖለቲካ ሰዎች ንግግር ደግሞ መግለጫው ለዚህ በምሳሌነት የጠቀሳቸው ናቸው። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነ ገምታ ይሄንን ለቪኦኤ አብራርተዋል። የፖለቲካ ንግግር የሚደረገው በገዢ ፓርቲ አባላት፣ የፖለቲካ ንግግር ይደረጋል። እኔ ለምሳሌ ተመላልሼ አይቻለሁ። ወደ ሆራው ወይም ወደ ሐይቁ መውረጃ አካባቢ ላይ ህዝቡ ሲወጣና ሲገባ ጭፈራ አለ። አላስፈላጊ የሆነ ጭፈራ ማለት ነው። ከዚህ ቀደም አልነበረም። ጭፈራው መቼ ነው የተጀመረው? ቆይተዋል ቆይተዋል። ማለት ከዚህ ቀደም ወደ ሁለት ሶስት አካባቢ ዙር ወይም አመታትን እንደውም ከአስር ዓመታት ወዲህ ተመላልሼ አይቻለሁ። ይህ ጭፈራው አለ። የተቃውሞ እንቅስቃሴዎችን ተከትሎ በኦሮሚያ በአማራና በደቡብ ክልል በመቶዎች የሚቆጠሩ ሰዎች መገደላቸውን አቶ ጥሩነህ አስታውሰዋል። የበዓሉ አከባበርም ይህንን ከግምት ያስገባ መሆን እንዳለበት ተናግረዋል። ኢትዮጵያውያን ብቻ ሳይሆኑ የዓለም ህብረተሰብ ኢትዮጵያ ውስጥ ምን አይነት እንቅስቃሴ ምን አይነት ህዝባዊ እንቅስቃሴ ህዝባዊ መነሳሳት እንዳለ መንግስት ደግሞ የሰጠውን ወይም የወሰደውን አላስፈላጊ ከአቅም በላይ የሆነ እርምጃ መውሰዱን የሚረዱበት ስለሆነ ህብረተሰባችንን ይህንን በዝምታ በጸሎት፣ በውይይት ቢያስቦ እንመርጣለን። ምክንያቱም የዓለም ህብረተሰብ በተለይ ደግሞ ኢትዮጵያውያን በተለይም በተለይም ደግሞ የኦሮሞ ህዝብ ውስጡ በጣም ቆስሏል። ልጆቹ ሞተዋል። እርጉዝ ነፍሰ ጡር የሆኑ ሴቶች ሞተዋል፣ አዛውንቶች ሞተዋል፣ ተገድለዋል። የፖለቲካ አመራሩ ተቃዋሚ የፖለቲካ አመራር አባላት ወደ እስር ቤት ተወርውረዋል፣ ተገድለዋል። እነዚህን ብናስባቸው ትምህርታዊ ይሆናል። ልንረጋጋ ወይም ኢትዮጵያውያን ገዢውን ፓርቲ ጭምር ልማርበትና ልረጋጋ ተመልሶ ሊያስብ የሚችልበት ሁኔታ እንዲፈጠር ነው ጫና ለማድረግ ነው፣ ግፊት ለማድረግ ነው፣ ጥሪ ለማድረግ ነው፣ የግንዛቤ ጫና ለመፍጠር ነው። ይህን መግለጫ ይህንን አስታከን ያወጣ ነው። የበዓሉ አካባበርም ይህንን ከግምት ያስገባ መሆን እንዳለበት ተናግረዋል። በዚሁ የኦፌኮ መግለጫ ላይ ከክልሉ ባለስልጣናት ምላሽ ለማግኘት ሞክሬ ያለው ነገ ምላሽ እንደሚሰጡኝ ነው የኦሮሚያ ክልላዊ መንግሥት ቃል አቀባይ አቶ ፈቃዱ ተሰማይ ነገሩኝ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ እስክንድርን ለዘገባው። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል በምዕራብ አርሲና በምዕራብ ወለጋ በመንግሥት ታጣቂዎች የሚፈጸም ግድያ መቀጠሉን እንዲሁም በአጄ ከተማ በነዋሪዎችና በታጣቂዎች መካከል በተፈጠረ ግጭት ከህዝቡም ከታጣቂዎችም ህይወት መጥፋቱን ነዋሪዎች ለቪኦኤ ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ግድያው መቀጠሉን ሪፖርት እንደሚደርሰው ገልጾ ቀጣይ ሁኔታው እንደሚያሳስበው ተናግሯል። የአካባቢውን የመንግስት ተወካዮች ለማግኘት ያደረግነው ሙከራ አልተሳካም። የአፋን ኦሮሞ ዝግጅት ክፍላችን ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች። ያነጋገርናቸው ነዋሪዎች ለአሜሪካ ድምፅ እንደተናገሩት ሰኞ መስከረም 16 ቀን 2009 ዓ ም በመስቀል በዓል ዋዜ ማለት በምዕራብ ወለጋ መንዲ ከተማ ልደታ አመና የተባለ የ15 ዓመት ወጣት በታጣቂዎች መገደሉን ነው። የሟች ታላቅ ወንድም ወጣት ሽብሩ አመና ሁኔታውን ለአሜሪካ ድምፅ ሲያስረዳ የወንድሙን አስክሬን ቀድመው ያዩት ወላጅ እናታቸው እንደሆኑ ይናገራል። እኔ ቤት ነበርኩ፣ ወንድሜ ደግሞ ደመራ ቦታ ነበር። ከዛ ተኩስ ሰማን። ያኔ እናቴ ቀድማ ሮጣ ወጣች። ስትደርስ አስከሬኑን እንዳትነካ ተከለከለች። ከዚያ ወደ ቤት ተመልሳ እኔን ጠራችኝ። እንደ ደረስኩኝ ወንድሜ ነው ብዬ ጮኽሁና አስከሬኑ ላይ ወደግሁ ወንድሜ ሆድ ዕቃው ተዘርግፎ ነበር። ሌላ የአካባቢው ነዋሪ፣ የአካባቢው ባለስልጣናት በዓሉን ለማክበር ማንም እንዳይወጣ ማስጠንቀቂያ ተሰጥቶ እንደነበር አስታውሰው፣ ነገር ግን ችቦ ለኩሰው በዓሉን በማክበር ላይ ከነበሩ ወጣቶች መካከል ወጣት ልደታ መገደሉን ሰማን ብለዋል። በሌላ በኩል ደግሞ በምዕራብ አርሲ በሻላና አጄ አካባቢ አርብ መስከረም 13 ቀን 2009 ዓ.ም የመንግስት ታጣቂዎች ሰው ለማሰር ወደ አካባቢው በመጡበት ወቅት በተፈጠረ ግጭት ከሁለቱም ወገን ሰው መመታቱንና ህይወት መጥፋቱን ነዋሪዎች ይናገራሉ። ስሙ እንዳይገለጽ የጠየቀ አንድ የአካባቢው ነዋሪ በዚህ ዕለት ማሞ ገሪና የተባለ ወጣት መገደሉን ይናገራል። ሁኔታውንም እንዲህ ያስረዳል። ሙጫዊ ቀበቹ ዳዶፍቴ እርገ ሙጫ ቀበቹ ዳዶፍቴ ሞ ሙጫ ኒሳን አድርጌ ማሳ ደገር ዱባቴን ገር ማሳቴነ የመጡት አንድ ልጅ ሊይዙ ነበር። ልጁ ሲያያቸው አምልጦ ወደ ማሳ ገባ። እነርሱም መተኮስ ጀመሩ። ህዝቡ ከኋላቸው መጥቶ እንዴት እንዲት አደርጋላችሁ በሚል ግጭት ተፈጠረ። ከሕዝቡ ውስጥ ስምንት ሰው ተመታ፣ አንድ ሰው ተገደለ። ከታጣቂዎች መካከል ደግሞ አራት ተገደሉ። ይህ አስተያየት ሰጪ አያይዞ በሰዓቱ ዝናብ በመዝነቡ ሁኔታው የረገበ ቢመስልም እስካሁን ግን ከተማው ውስጥ ውጥረት እንዳለ ጠቁሟል። ከተመቱት ውስጥም አንድ ነፍሰ ጡርን ጨምሮ ሶስት ሴትና አራት ወንዶች እንዳሉበት አስረድቷል። በተጨማሪም በቄሌም ወለጋ የማሎግ ወለል ወረዳ ተጆ ከተማ መስከረም 17 ቀን 2009 ዓ.ም በመስቀል በዓል ዋዜማ ወጣቶች የደመራ በዓልን በማክበር ላይ ባሉበት ወቅት ከታጣቂዎች በተከፈተ ተኩስ ስድስት ሰዎች መመታታቸውን ነዋሪዎች ይናገራሉ። ስሙ ቢጠቀስ ችግር እንደሚደርስበት የተናገረው የከተማው ነዋሪ ሁኔታውን ለአሜሪካ ድምፅ ሲያስረዳ በጥይት ከተመቱት ውስጥ እያሱ ሰለሞን ኢታፋ የተባለ ወጣት መሞቱን ይናገራል። ይህ ነዋሪ ወጣቶቹ እንዴት እንደተመቱም ለአሜሪካ ድምፅ አስረድቷል። ደበላ ዳኘ ቱቾ ከንድረም ኩኒ ደበላ ዳኘ የሚባል ወጣት ደረቱ ላይ ተመታ። ፈይሳ ጋዲሳ የሚባል ደግሞ ጥይቱ አንገቱን በስቶ ወጣ አጠገቡ ሆነው የመቱት ነው የሚመስለው። የደንቢዶሎ ሆስፒታል የህክምና ባለሙያ የሆኑት ዶክተር ጸጋይ ባይሳ ወጣቶቹ በጥይት መመታታቸውንና ሟቹም ህይወቱ ያለፈው ደረቱን በመታው ጥይት መሆኑን ገልጸዋል። በጥይት እንደ ተመቱ ይታወቃል። ደካማ ብልት ላይ ነው የተመቱት። አስፈላጊው ህክምና እየተደረገላቸው ነው። ሟቹ ኢያሱ ሰሎሞን ደረቱ ላይ ከኋላ በኩል ጥይት ገብቶ በፊት ለፊት የወጣ ነው የሚመስለው። እኛ ጋር እንደ ደረሰ ለማትረፍ የተቻለንን ብናደርግም ብዙ ደም ስለፈሰሰው ማትረፍ ሳንችል ቀረን። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹን እነዚህ ሪፖርቶች ደርሰዋቸው እንደሆነ ጠይቀናቸው ነበር። ይሄ ስር የሰደደ በጣም አስከፊ የሆነ ጉዳይ ነው የተፈጸመው። በተለይ በቅርብ ጊዜ የተከበሩ የኦህዴድ ሊቀመንበር አቶ ለማ መገርሳ ከተመረጡ ጊዜ ወዲህ ድርጅታቸው በህዝብ ፍላጎት ላይ የተመሰረተ ምሳሌያዊ እርምጃ በማድረግ ከህዝቡ ጎን ሁልጊዜ እንደሚሆን በኢትዮጵያ ቴሌኮሙኒኬሽን በኩል በሰጡት በጽሁፍ መልዕክት ገልጸው ነበር። በእኛም እምነቱ በጠራራ ፀሐይ የሚካሄደው በታጣቂዎች የሚደረገው ግድያ ይቆማል የሚል ግምት ነበረን። ይሄ ሊሆን አልቻለም። በየቦታው ለምሳሌ በለቀምት አዲሱ ይጠፋ ይፋ በወለጋ በምዕራብ ወለጋ መንዲ ከተማ ላይ ልደታ አመና እንዲሁም ቀለም ወለጋ ላይ አምስት ሰዎች በጥይት ተመቶ አንደኛው ግን ኢያሱ ሰለሞን ተጆ ከተማ ላይ መሞቱ እንዲሁም ማሞ ገሪና በምዕራብ አርሲ አጄ ከተማ ላይ እንደተገደሉ ሪፖርቱ ደርሶናል። ይሄ መሆኑን እናውቃለን። ብዙ ሰው በየቦታው እየተመታ ነው፣ እየተደበደበ ነው፣ እየተገደለ ነው። ሁኔታዎች ከበፊቱ ምንም የተሻለ ሳይሆን በጣም ጥብቅ በሆነ ሁኔታ ወታደራዊ እርምጃ እየተወሰደ ነው። ይሄ ደግሞ ክቡር ጠቅላይ ሚኒስትሩ በቅርብ ጊዜ ያስተላለፉትን ተግባራዊ እያደረጉ እንደሆነ ነው እየገባን ያለው፣ እና በጣም አሳዛኝ ነው። ሰው በጠራራ ጸሐይ አነጣጥሮ ምንም ባልያዘው ሕዝብ ላይ ተኩሶ መግደል ማለት ያንገበግበናል፣ ያሳዝነናል። የሰው ነፍስ እንደ አውሬ የሚቆጠርበት ጊዜ ገዳይ የማይጠየቅበት እንዴት እንደገደለም የማይገለጽበት ሁኔታ ላይ ነው ያለን። በአጠቃላይ አቶ ሙላቱ ገመቹ ለአሜሪካ ድምጽ ሲያስረዱ በስድስት ቀናት ውስጥ የአራት ሰው ህይወት መጥፋቱን ገልጸው አቤት የሚባልበት ቦታ እንደሌለ አክለው ተናግረዋል። በሌላ በኩል በአጆ ከተማ በነዋሪዎችና በታጣቂዎች መካከል በተፈጠረ ግጭት ከታጣቂዎችም በኩል ህይወት መጥፋቱን ነዋሪዎቹ ለአሜሪካ ድምፅ ተናግረው ነበር። ይህንኑ በተመለከተ ያውቁ እንደሆነ ለአቶ ሙላቱ ገመቹ ጥያቄ አንስቼላቸው ነበር። ከዚህም ከዛም ሰው ሞቷል። እኛ የሞተው የእኛው አካል ነው። ወታደርም ቢሆን የተገደለውም የሞተውም ኢትዮጵያውያን ናቸው። ሁለቱ በማይታዋወቁ በአዛዦች ግድፈት የተነሳ እነኚህ ወገኖች ሁሉ አልቀዋል። የሞተውንም ወታደር የሞተውንም ህዝብ ያሳዝነናል። እኛ እና እንደ ሀገር ሰላም መፍጠር ሲቻል አነጣጥሮ ተኩሶ ገሎ የሚያሰጋን ለወደፊትም ወደዛ እያመራን ነው። እንዲህ አይነቱን ነገር ህዝብ አቤት የሚልበት ቦታ ሲያጣ ራሱን ለመከላከል በሚወስደው እርምጃ ወደዚህ አካባቢ ወደዚህ ሁኔታ እየሄድን ነው። ይህንን ጠዋትና ማታ ለመንግስት ሁሉ ባገኘ ነው ማስ ሚዲያ ሁሉ እየገለጽን ነው። ለሀገሪቷ ሰላም ለማምጣት ለሁሉም ለወገኖችም ሰላም ለመፍጠር ቁጭ ብሎ ተነጋግሮ ነገሮችን ሁሉ መፍታት ነው እንጂ ጥይት አይመልስም ወደ ሰላም አመጣንም ብለን ነው። ከአሁን በፊት እየተነገርን ያለ ነው። መንግስት መቀበል አልፈለገም። ይህንን ሁኔታ በተመለከተ ከመንግስት በኩል ምላሽ ለማግኘት የእያንዳንዱን ከተማ የመንግስት ባለስልጣናትና የመንግስት ኮሚኒኬሽን ኃላፊዎች ለማነጋገር ከፍተኛ ጥረት ብናደርግም በተለያየ ምክንያትና በተለያየ ምላሽ ምላሻቸውን ማካተት አልቻልንም። ምላሻቸውን አካተን ተጨማሪ ዘገባዎችን ለማቅረብ ጥረት ማድረጋችንን እንቀጥላለን። በደቡብ ብሔረሰቦች ሕዝቦች ክልላዊ መንግስት የቁጫ ሕዝቦች ያነሱትን በቋንቋና በባህል እንዲሁም የራስ ገዝ አስተዳደር ጥያቄ ተከትሎ ሰዎች እየታሰሩ መሆኑን አንድ በዋስ ከእስር የተፈቱ ግለሰብ ለአሜሪካ ድምፅ ገልጠዋል። የወረዳው አስተዳዳሪ በጉዳዩ አንድም እስር አልተፈጸመም ይላሉ። መለስካቸው አመሃ ለደህንነቴ እሰጋለሁና ስሜ ይፋ አይውጣ ያሉ አንድ የቁጫ ተወላጅ እንደሆኑ የሚናገሩ ሰው የቁጫ ህዝብ የማንነቱ ጥያቄዎች እውቅና እንዲሰጣቸው መጠየቅ ከጀመረ ዓመታት ተቆጥረዋል ይላሉ። ከ2005 ዓ ምት ጀምሮ ለዚህ ጥያቄ የቁጫ ህዝብ መፍትሄ ይሰጠው ዘንድ ብርቱ ትግል እንዳካሄድ እና በአጸፋውም ከግድያ ጀምሮ ብዙ ጉዳት እንደደረሰበትም ያስታውሳሉ። ዛሬም እየተፈጸመ ነው ያሉትም እንዲህ ይገልጹታል። ያቀውን አላቆማችሁን በሚል የህዝብ ተወካዮቹን እያሰሩ ናቸው። ህዝብ ተወካዮች ቄ ተገዝተ፣ መንግስቱ ገበየው፣ ማሴቦ ማንዳደው፣ ማርቆስ ናደው፣ እንድሪያስ አቲሳ፣ በርገኔ ባሳ፣ አባይነ ገብረ መስቀል ናቸው። አሁን ሰሞኑ የታሰሩት ከነዛ ግን ማምር ተገዝተን፣ መንግስቱ ገበየው ና ማሴቦ ማንዳደውን ሶስቱን ዋስትና ሰጥተዋል። እኒሁ ሰው እንደሚሉት ታሳሪዎቹ የሚያዙበት ስርዓት የሀገሪቱን ህግጋት ያሟሉ አይደሉም። በእርሳቸው አስተያየት በስልጣን ላይ ያሉት የአካባቢው ሹማምንት የጠሉትንና ከአካባቢው ህዝብ ጋር የሚግባባና ተሰሚነት ያለውን ሰው አንድ ዳኛ በፈረመበትና ማንኛውንም ሰው ለማሰር በሚያስችል ትእዛዝ እያሳዩ እስሩን እንደሚያካሄዱ ይናገራሉ። ለእስረኞችም ምንም አይነት የፍርድ ቤት ትእዛዝ አይሰጡም። በተመሳሳይ ሁኔታ እንደታሰሩና በዋስ እንደተፈቱ የሚናገሩት አቶ መንግስቱ ገበየሁ የታሰሩበትን አካሄድ በዝርዝር ገልጸዋል። እኔ የታሰርኩት በቁጫ ማነት ጉዳይ ከፌዴሬሽን ምክር ቤት ደብዳቤ አምጥታል ተብዬ ነው የታሰርኩት። እና ደግሞ በዛ ማንነት ምክንያት ህዝቡን ትቀሰቅሳለህ ገንዘብ ታበጣለህ ተብዬ ነው የታሰርኩት። ወንጀል ተጠርጥሯል ያለው ወንጀል ከፌዴሬሽን ለክልል ምክር ቤት የተጻፈውን ደብዳቤ አምጥቷል። ስለዚህ ይህን ደብዳቤ ይዞ ከቀበለ ተገኝቷልና ህዝብን በማነት ጉዳይ እየቀሰቀሰ ነው፣ የሞተ ነገር መንግስት ምላሽ የማይሰጠው ነገር እየቀሰቀሰ ነው ብሎኝ ነው። በዚህ ሁኔታ ከተያዙ በኋላ ፖሊስ ለፍርድ ቤቱ ምርመራውን ለማጣራት የአስራ አራት ቀን ተጨማሪ ጊዜ እንዲሰጠው መጠየቁን ይናገራሉ። ይሁንና ፖሊስ ለፍርድ ቤቱ በሰጠው ቃል መሰረት ምርመራውን በጊዜው ሊያጣራ ባለመቻሉ ፍርድ ቤቱ በዋስ ከስር እንደፈታቸው አስረድተዋል። የወረዳውን አስተዳዳሪ አቶ ዴማ ሻራን ይህ እስር በእርግጥ ይካሄድ እንደሆነና ከሆነ ስለምን እንደሚፈጸም በስልክ ጠይቅያቸው ነበረ። ውሸት ነው ማለት ውሸት ነው። ሰዎች አልታሰሩ እኔ መረጃ አለኝ መቼም እንደዚያ ያለ ነገር እንዳለ ማረጋገጥ እንችላለን። ምንም አሁን ግን ያልከው ነገር ውሸት መሆኑን አሁን ከምትናገረው በጨረታ ነው እየተሰማኝ ያለው መንገድ አደገኛ መንገድ ላይ በቁጫ የማንነት ጥያቄና ይህንኑ ተከትሎ በተለያዩ ወቅቶች ስለተቀሰቀሱ ግጭቶች በህይወትና በንብረት ላይ ስለደረሱ ጉዳቶች ቪኦኤ ቀደም ሲል የተለያዩ ዘገባዎችን ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። ቁጫ፣ አድማጮች፣ በነገራችን ላይ በደቡብ ኢትዮጵያ የሚገኝ አንድ ወረዳ ሲሆን ሕዝቡ በመንግስቱ መሰረት የራሱን ባህል ለማጎልበትና ቋንቋንም ለማሳደግ የራሱ አስተዳደር ለመመስረት ሲጠይቅ መቆየቱ አይዘነጋም። ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን እንግዲህ አድማጮች ከእናንተ ያገኘናቸውን አስተያየቶች የምናሰማበት ይሆናል። አስተያየቶቻችሁን 202205 9942 የውስጥ መስመር 14 ልካችሁ ያስቀመጣችኋቸው ናቸው። ለዛሬ እነዚህ መርጠናል። እንደምን ውላችኋል? ቪኦኤ አቅራቢዎች፣ ያለፈው ሳምንት አቶ ኃይለማርያም ደሳለኝ በሶሻል ሚዲያ የተነሳ ብዙ ጠንቆች እንዳሉ ጠቁመው ነበር። ታዲያ ግን እንደኔ እንደኔ በአሜሪካ ቪኦኤና በኢሳት ሬዲዮ በአሜሪካ የተመሰረተው ጠንቆች ናቸው ብለው መናገር አይሻላቸውም ነበር። እኔ እንኳን የወያኔው መንግስት ደጋፊ ብቻ ሁኝን ሳይሙን ብቻ ግን ባለው ጠንቆቹ ወያኔ ምድረሱ የፈጠረው አሜሪካ ነው። ደርግም የፈጠረው አሜሪካ ነው እና አሁንም ሌሎቹን ብቅ የሚሉት በዚህ በአሜሪካን መንግስት ምክንያት ነው። ስለዚህ መሆን የሚገባው አቶ ኃይለማርያም ደሳለኝ እነዚህ ጠንቆቹ በአሜሪካ የሚበቅሉ እነዚህ ጠንቅ ፈጣሪዎች ናቸው ብለው ቢያጋልጡ በጣም ደስ ሲል ነበር ነው ምለው። አመሰግናለሁ። ዘራ ብሮክ ነው ተናስትሌ ቪዮች ዛሬ አስተያየት ለመስጠት የፈለግኩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተባበሩት መንግስታት መድረክ ላይ የማህበራዊ ሚዲያዎችን አስመልክተው የሰጡት አስተያየት በጣም ስላስገረመኝ። ስለ ማህበራዊ ሚዲያዎች ካወራን ላለፉት አስር እና አስራ አምስት አመታት የኢትዮጵያ መንግስት ይሄ ነው የማይባል ከፍተኛ ገንዘብ እየከፈለ የሚዲያውን በተለይ በተለይ ሶሻል ሚዲያዎችን በሙሉ በቁጥጥሩ ስር እነ ፓልቶክን ምናምን በሙሉ በእነሱ ስር ነው የነበረው ማለት ይቻላል። ይህን መንግስት የሚደግፉ ብዙ ሩሞች አሉ። ሌላ ሌላ በፌስቡክም ላይ እንደ ባለፈው ሁለት ሶስት አመት በፌስቡክ ላይ ትልቅ ድል ማግኘት ስላስፈለጋቸው ሴሚናር ሁሉ አድርገው ነበር አዲስ አበባ ውስጥ ና ሐረር ላይ። ስለዚህ የሶሻል ሚዲያ ለእነሱ ሲባል መጥፎ የሚሆነው ከፍተኛ ገንዘብ እያወጡ ይህንን ሶሻል ሚዲያ ይጠቀሙበት ነበር። ግን ከህዝብ ማምለጥ ስላልተቻለ ብቻ ነው። ዋናው ነገር ዝም ብሎ በዓለም መድረክ ላይ መሳለቁ ከኢትዮጵያ ህዝብ ጋር ከሰፊው ህዝብ ጋር እሰተገባ ማለት ሆኖ ይሰማኛል እና እንደው ምክር ቢያገኙ ብዬ ነው። አስተያየቶቻችሁን ያስደመጣችሁን ሁሉ እናመሰግናችኋለን። ሁልጊዜም ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። በኢሜይልም ልትልኩልን ትችላላችሁ። አድራሻው ሆርን አት ቪኦኤ ኒውስ ዳት ካም ነው። ይህ ዋሽንግተን ዲሲ የሚገኘው በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 20 አራት ላይ የሚያስተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከምሽቱ ሶስት ሰዓት ከሰላሳ ስምንት ደቂቃ ሆኗል። አዲስ አበባ ላይ ወደ ሁለተኛው አጋማሽ መጀመሪያ ቅንብር እናልፋለን። አሁን ያለውን ወቅታዊ ሁኔታ ትልቅ ፈተና ስትል የገለጸችው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ለመገናኛ ብዙሃን ይፋ ባልተደረጉ የበስተጀርባ ውይይቶች ጭምር ለመፍትሄ እየሰራች መሆኗን አስታውቃለች። ጥረቷ አሁንም እንደቀጠለ መሆኑን በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የጠቅላይ ጽሕፈት ቤቱ ዋና ጸሐፊ አባ ሀጎስ ሀይሽ ለቪኦኤ ገልጸዋል። እስክንድር ፍሬው ተጨማሪ አለው። እንግዲህ ከመድረኩም ዛሬ ከተገኙበት መድረክ ሲገለጽ እንደነበረው ኢትዮጵያ በአስቸጋሪ ሁኔታ ውስጥ ነች የሚሉ አገላለጦች ሲገለጹ ነበርና፣ ግን የሃይማኖት ተቋማት የሃይማኖት መሪዎች ሚናቸውን ሲወጡ አላየንም፣ የት ሄዱ የሚሉ ጥያቄዎችም ይነሳሉ። ምንድን ነው ምክንያቱ? ነው ወይስ ወደ አደባባይ ወደ ሚዲያ ስላልወጣ ነው? ይሄ በኢትዮጵያ በሀገራችን ተነስቶ ያለ ፈተና፣ ትልቅ ፈተና ጊዜ ካየን ጊዜ ጀምሮ ላለፉት አስር ወራት በተለያየ ደረጃ የተለያዩ ስራዎችን ስንሰራ ቆይተናል። አንዱ እንግዲህ ለመገናኛ ብዙሃን በማይታይ መልክ በስተጀርባው ከመንግስት ኃላፊዎችም ጋር በተለያየ ጊዜ ስለ ሁኔታው ግንኙነት አድርገናል፣ ከሌሎች ሃይማኖት ተቋማት ጋር ሆነን ማለት ነው። እንደዚሁም በአገረ ስብከቱ የ13 ሀገረ ስብከቶች ስለዚህ የሰላም ስራዎችን ስንሰራ ከቆየን በኋላ ነገሩ ሀገረ ስብከቶች ሲሉ የካቶሊክ ቤተክርስቲያን የካቶሊክ ቤተክርስቲያን 13 ሀገረ ስብከት አለ በኢትዮጵያና በሀገራችን ፈተናው ሰፊ የሆነ በመጣበት ጊዜ እንደዚሁም ግጭቶች ተነስተው የሰው ሕይወትንም ካጣንበት ጊዜያትና ንብረትን ማጣትን ከጀመርንበት ጊዜያት ጀምሮ የተለያዩ ይፋዊ የሆነ የምህለላና የጸሎት ፕሮግራሞችን በማዘጋጀት በየካቶሊክ ቤተክርስቲያን ቁምስናው እየተደረገ ነው ያለው። አሁን ደግሞ አዲሱ አመት ከጀመረ መስከረም አንድ ብለን እስከ መጨረሻ 30 መስከረም ድረስ የሚቀርቡ መስዋዕተ ቅዳሴዎች፣ የማታም የጸሎት የማታና የጠዋት ጸሎቶችን በሙሉ ስለ ሀገራችን ወቅታዊ ሁኔታ፣ ስለ ሰላም እንድንጸልይ ብፁ ካርዲናል ብርሃነ ኢየሱስ ለቤተ ክርስቲያኒቷ ባስተላለፉት መመሪያ መሰረት ሁሉ ሁሉም ጳጳሳት በየአገር ስብከታቸው ይህንን ስራ ከምእመናን ጋር እየሰራን እንገኛለን። ምክንያቱም ሰላም በጅምሩ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ግን የሰው ልጆችን በነጻ ፍቃድ መቀበልን ያስፈልጋልና የሕዝቦቻችን ችግር እግዚአብሔር ማንሳትን እንድችል የችግር መንስኤ የሆነ ሁኔታዎችንም ከእኛ እንዲያቃልን በጅምሩ ጸሎት ያስፈልጋል ብለን ስላሰብን በመጸለይ ላይ እንገኛለን። በተጓዳኝ ደግሞ ከሌሎች ወንድሞቻችን የሃይማኖት ተቋማት ጋር በመሆን ስለዚህ ሁኔታ ውይይት ላይ ነው የምንገኛለነው። ኢትዮጵያ ውስጥ በተካሄዱ የተቃውሞ እንቅስቃሴዎች ወይም ግጭቶች በተለይ በኦሮሚያና በአማራ ክልሎች በመቶዎች የሚቆጠሩ ሰዎች መሞታቸውን ዓለም አቀፍ ተቋማት፣ የተባበሩት መንግስታት ድርጅትን የሰብአዊ መብት ኮሚሽን ጨምሮ ጉዳዩ እንዲጣራ እየጠየቁ ነው። የኢትዮጵያ መንግስት ዋነኛ ጋር ከሚባሉት አንዱ የአሜሪካ መንግስትም የኃይል እርምጃ እንዲቆም በይፋ የጠየቀበት ሁኔታ አለ። እናንተ ገስጻችኋል ወይ መንግስትን፣ ለምሳሌ የኃይል እርምጃ ይቁም ወይም በሌላውም ወገን በኩል ችግር አለ ካላችሁ የትኛውንም ወገን ይሁን ብቻ የገስጻችሁበት ሁኔታ አለ ወይ? እንግዲህ ሌሎች ሃይማኖት ተቋሞችም እኛም የካቶሊክ ቤተክርስቲያን በየሃይማኖት ተቋማትና በግል እንደዚሁም በጋራ የወጡ መግለጫዎች ነበሩ። እነዚህ መግለጫዎች የሰላም ፋይዳ ምን እንደሆነ እና ኃይል ተጠቅመው የሰው ልጅ ህይወት የሚያጠፉ አካላትን ይህንንም እንዲያቆሙ እንደዚሁም ሕዝብም ወጣቱ ትውልድም መንግስትም ሁሉ ለዚህ ለሰላም ግንባታ የጋራ ኃላፊነት ያለው ማንኛውም ኢትዮጵያዊ ለዚህ ስራ መስራት እንዲችል አበክረን ጠይቀናል። በሚዲያም የተላለፈ ነው። የሃይማኖት አባቶች ብፁዕ ካርዲናል ብርሃነ ኢየሱስ በዚህ ባሳለፉት መግለጫ ላይ ለኢትዮጵያ መንግስት፣ ለጸጥታ ክፍለ ኃይሎች፣ ለኢትዮጵያ ወገኖቻችን፣ ወጣቶች፣ አገር ሽማግሌዎች እንደዚሁም ለመገናኛ ብዙሀን ስለ ሰላም መስራት እንዲቻል ለአገር ሽማግሌዎችንም ጭምር ጥሪ አስተላልፈዋል። መቼ ነው የብጹእ ካርዲናሉ ይሄን መልእክት ያስተላልፈ በግል ነው። በካቶሊክ ቤተክርስቲያን በኢትዮጵያ ካቶሊክ ቤተክርስቲያን እንግዲህ ይህ በይፋ ከተላለፈ ወደ ሶስት ሳምንት ይሆናል። በግል በካቶሊክ ቤተክርስቲያን እንደዚሁም በሃይማኖት ተቋማት በጋራ የተላለፈው መልእክትም ጭምር እንደዚሁም የሃይማኖት እያንዳንዳቸው በጋራ ባስተላለፉት መሰረት በሚዲያ የተላለፈው ነው። ካቶሊክ ቤተክርስቲያን እንግዲህ የራሷን መልእክት አስተላልፋለች፣ መግለጫ አድርጋለች። በዚህ ላይ የሰው ህይወት የሚያጠፉ ወይ ጉዳት የሚያደርሱ አካላት የሚል አገላለጽ ነው የተጠቀማችሁት ይመስለኛል። ሃይማኖት ተቋማት መግለጫ ስታወጡ ምን ለማለት ነው? ይሄ ሁለቱንም ወገን ነው የገሰጻቸው ያላችሁት። እኛ የዚሁን ችግር ምክንያት የሆኑን አካላት ተጣርቶ እስከምናቅ ድረስ የሚታየው ግዙፋዊ ነገር ሰው ልጆች መሞትን ነው። የሰው ልጅ ህይወት ክቡር ነው። ሰው በእግዚአብሔር አምሳያ የተፈጠረ በራሱ ጊዜው ደርሶ እግዚአብሔር እስከሚጠራው ድረስ ማንኛውም ሰው በሌላ ሰው ህይወት ውስጥ ስልጣን የለውም። ይህንን ነው የሃይማኖት ትምህርቶች የሚያስተምሩና የሰው ልጆች ህይወትን የሚያሳልፉ ያሉ አካላት በግልጽ እስከሚነገሩን ድረስ በዚያን ወቅት ማስተላለፍ እየፈለግ ነው። የመንግስት የጸጥታ ኃላፊዎች በታላቅ ትዕግስትና ጥበብ ህዝቡን መያዝ እንዲችሉ፣ ህዝቡም ያለውን ጥያቄ መሰለማዊ መንገድ ማቅረብ እንዲችል፣ ወጣቶችንም የሰላም መሳሪያ ሆነው እንዲሰሩና የተነሳውን ግጭት ለማብረድም እንደዚሁም ወደ ሰላም መንገድ ለመመለስም የአገር ሽማግሌዎችና ምሁራን የራሳቸውን ድርሻ እንዲያደርጉ እንደዚሁም የመገናኛ ብዙሀን የራሳቸውን ድርሻ እንዲዋጡ ነው እንግዲህ ጥሪ ያቀረብ ነው። ስለዚህ ተጣርቶ እስኪያልቅ ድረስ ይሄኛው ወያኛው ጥፋተኛ ነው ብለን አይደለም የገሰጽን ያለ ነው። በአጠቃላይ ግድያዎች እንዲቆሙ ነው ጉዳቶች እንዲቆሙ ነው፣ ነው ያሉ ጉዳቶች እንዲቆሙ ነው ግድያም እንዲቆም ነው። እንግዲህ የሚገል ያለ አካል የሚገል ያለው ራሱን ያውቃል። ስለዚህ የሃይማኖት አባቶች ያቀርቡት ጥሪ የህሊናን ጥያቄ ነው። ማንኛውም ኢትዮጵያዊ ኢትዮጵያዊ እንደዚሁም ሰው ልጆች በዚህ ምድር ስንኖር ሳለ። እንዳለን ተከባብረን የመኖር ግዴታ እንዳለብን ይህንንም መለኮታዊ የእግዚአብሔር ትዕዛዝም ስለሆነ የሰው ልጅ ሕይወት እንዳያልፍ ነው እንግዲህ ጥሪ ያቀረብ ነው። ይህንን ነው የገደለው ያ ነው የገደለው የሚለው ደግሞ የራሱ መስመር ይዞ በሚመጣበት ጊዜ ደግሞ ምንለው ይኖራል ማለት ነው። በቅድሚያ ግን የማረጋጋት ስራ መሰራት ስላለበት ይህንን የማረጋጋት ስራ ለመምጣት እንዲችል የተረጋጋ ሁኔታ እንዲፈጠርልን ጥሪ አቅርቧል። የሃይማኖት አባ ሀጎስ ሀይሽ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የጠቅላይ ጽህፈት ቤቱ ዋና ጸሐፊ በጣም አመሰግናለሁ ስለ ጊዜወት። በአሜሪካ ድምጽ ሬዲዮ አድማጮች ስም እግዚአብሔር ስትልኝ እኔም አመሰግናለሁ። እስክንድርንና እንግዳውን እናመሰግናለን። እኛም አንድ አፍሪቃ ነክ ዘገባ እናስከትላለን። የሶማሊያ ምርጫ ባለፈው ሳምንት ማብቂያ ላይ ሊካሄድ ታቅዶ የነበረ ሲሆን አሁንም እንደገና ወደ ጥቅምት ወር እንደተላለፈ የአገሪቱ መንግሥት ገልጧል። የአሜሪካ ድምፅ ራዲዮ ዘጋቢ ጄሰን ፓቲንኪን ከሞቃዲሾ የላከውን ዘገባ አዳነች ፍሳየት ታቀርባለች። የሶማሊያ ምክር ቤታዊ ምርጫ እንደ አውሮፓ አቆጣጠር ወደ ጥቅምት 23 ቀን ተላልፏል። ከ26 ቀናት በኋላ ማለት ነው። ፕሬዚዳንታዊ ምርጫ ደግሞ ህዳር 30 ቀን ይሆናል። በዓለም አቀፍ ማህበረሰብ የሚደገፈው የምርጫ ሂደት ችግሮች አልተለዩትም። በድምፅ ሰጪዎች ተወካዮች ጉዳይ ላይ የፖለቲካ ንትርክ አለ። የሶማሊያ ብሔራዊና ክልላዊ ባለሥልጣኖች ዓለም አቀፍ ማህበረሰብ ገንዘብ ለመስጠት የገባውን ቃል አላከበረም ይላሉ። በሌላ በኩል ደግሞ የጠብ አፈታት ኮሚሽንን የመሳሰሉት ወሳኝ ተቋማት አልተመሰረቱም። የጁባላንድ ክፍለ ሀገር የፍርድ ሚኒስትር አደም ኢብራሂም አው ሕርሲ የምርጫው ጊዜ መዘጌት አያስገርምም ብለዋል። የምርጫውን ሥራ እናከናውናለን የሚል ቃል የገቡትን ሰዎች ብቃት መጀመሪያውኑም ቢሆን መጠራጠር ያስፈልግ ነበር። ጉዳዩ በጊዜ እየተካሄደ እንዳልሆነ ሁሉም ያውቃል። ዓለም አቀፍ ማኅበረሰብ በተለይ በዲፕሎማሲያዊ ጽሕፈት ቤታቸው ላይ ሆነው ከሶማሊያ ጋር የሚሠሩት ሰዎች በመሬት ላይ ያለውን ሁኔታ የማያንጸባርቅ አዎንታዊ ወሬ ወደ ሀገሮቻቸው ለማስተላለፍ ስለፈለጉ ነው። ምርጫዎቹ ሲካሄዱ ግን ለሶማሊያ ትልቅ ስኬት ይሆናል ይላሉ የሀገሪቱ ፕሬዚዳንታዊ ቃል አቀባይ ዳውድ አዌይስ። ይህ ቀጥተኛ ምርጫ ባይሆንም እንኳ የመጀመሪያ እርምጃ ይሆናል። ይቺ አገር ለ47 ዓመታት ያህል ምርጫ የሚባል ነገር አልተካሄደባትም። ስለ ምርጫ ስናወራ ብዙ ሰዎች ድምፃቸውን እንዴት እንደሚሰጡ ማለት እንዴት እንደሚመርጡ እንኳን አያውቁም። የሀገሪቱ ምክር ቤት ከአራት ዓመታት በፊት ፕሬዚደንት ሐሰን መሐሙድን በመረጠበት ወቅት ሶማሊያ ምርጫ አካሂዳለች ማለት ነው። በአጠቃላይ ግን እንደ አውሮፓ አቆጣጠር ከ1960ዎቹ ዓመታት ወዲህ ምርጫ ተካሂዶ አያውቅም። በያዝነው ዓመት በሶማሊያ የሚካሄደው ምርጫ በአንድ ሰው አንድ ድምፅ ላይ እየተመሠረተ አይደለም። በጸጥታ ስጋት ምክንያት 140 የሚሆኑ የህዝብ ተወካዮች የምክር ቤት አባላትን ይመርጣሉ። አዲሱ ምክር ቤት ደግሞ ፕሬዚደንት ይመርጣል። ሶማሊያ ያለው የተባበሩት መንግሥታት ድርጅት ረዳት ተልእኮ ቃል አቀባይ ጆ ኮንትሬራስ ይህ የሚፈልግ የምርጫ አይነት ባይሆንም ከአራት ዓመታት በፊት ከተካሄደው የተሻለ ነው ብለዋል። በዛን ጊዜ 135 የጎሳ መሪዎች ብቻ ነበሩ ድምፅ የሰጡት ሲሉ አስገንዝበዋል። ያም ሆኖ ግን ይህ አነስተኛ የምርጫ ሂደትም በምግባር ጉድለት ክስ ምክንያት መሰናከሉ አልቀረም። አብድራሕማን አብድሻክር ዋር ሳሜ የተባሉት ተቃዋሚ ተወዳዳሪ መንግስት የሌሎች ተወዳዳሪዎችን ጥረት እያሰናክለ ነው ሲሉ ከሰዋል። ለምረጡኝ ዘመቻ የተለጠፉ መፈክሮችን እስከ መቅደድ ደርሷል ብለዋል። መንግስት የአሁኑ ፕሬዚደንት እንዲመረጡ ሲል የመንግስትን ንብረት፣ የጸጥታ ኃይሉን፣ ገንዘብና መንግስታዊ ተቋማትን ለመጠቀም እየሞከረ ነው። የሶማሊያ መንግስት ግን ይህን ክስ አስተባብሏል። ወደ ተከታዩ ዘገባ እናልፋለን። ሴቶችና ቤተሰብ በምሕፃር ኤችፒቪ ሲፈታም ሂውማን ፓፒዮማ ቫይረስ ለሚባለው በግብረ ሥጋ ግንኙነት የሚተላለፍ ቫይረስ መጋለጥ ፈጥኖ ካልታከመ ሰርቪከል ካንሰር ለሚባለው የማኅፀን ጫፍ ደዌ እንደሚዳርግ ባለሙያዎቹ ይናገራሉ። አንዲት አድማጫችን ታዲያ በቅርቡ ያቀረብንላችሁን የኢትዮጵያ ቤተሰብ መምሪያ ማኅበር ሐምሳኛ ዓመት ክብረ በዓልን የሚመለከት ዘገባ ሰምተው ለቫይረሱ የሚጋለጡ ሴቶች ቁጥር ኢትዮጵያ ውስጥ እየበዛ ነው የሚል ነገር ሰምቻለሁና ምን እየተሠራ እንደሆነ ጠይቅ ውስቲ አሉን። የሴቶችና ቤተሰብ ፕሮግራም አዘጋጅ ቆንጂት ታዬ ታዲያ ወደ ማኅበሩ ዋና ሥራ አስኪያጅ ወደ ወይዘሮ ገነት መንግሥቱ ደውላ አነጋግራቸው የቃለ ምልልሱን የመጀመሪያ ክፍል ቀደም ሲል አቅርባ አስደምጣለች። ወይዘሮ ገነት ስለዚህ የጤና ችግር ህዝቡን ለማሳወቅ መገናኛ ብዙሃን ብዙ ሚና መጫወት እንደሚችሉና እንደሚጠበቅባቸውም ተናግረዋል። የቤተሰብ መምሪያ ማኅበር የሚሰጠው የምርመራና የሕክምና አገልግሎት እንደ አግባቡ በነፃም ጭምር እንደሚሰጥ ገልጸውላታል። ወይዘሮ ገነት ወደ ቆንጅትና ወደ ወይዘሮ ገነት ውይይት ንለፍ። ክፍያ በነፃ በጣም ብዙዎችን ስንሰራ ቆይተናል። ክፍያው እንደ የክሊኒኮቻችን ይለያያል። አምሳ ብርም ሊሆን ይችላል፣ መቶ ብርም ሊሆን ይችላል። ከዚህ የሚያልፍ አይደለም። ከመስከ መቶ አምሳ ባለው ቅድሚያ ምርመራ ይደረጋል። ምንም ከሌለባቸው ወደ ሕክምና አይኬድም። ህክምናው ከጨመረ ደግሞ ያ የተወሰኑ ክፍያዎች አሉ ከመቶ ሁለት መቶ ብር በላይ የማይሄዱ ከፍተኛው እንኳን ቢባልና ክሊኒኮቻችን እንደ ያሉበት አካባቢ በነጻም የሚሰጥበታል። ለምሳሌ ለሴተኛ አዳሪዎች ሙሉ ነጻ ነው የትኛውም ህክምና እዛው እነሱ ክሊኒክ ላይም ቢሆን ከሌለም ወደ ሌሎቹ ክሊኒኮቻችንም ሪፈር ብናደረግ ነጻ ነው። ስለዚህ ለእነሱ ሙሉን ነጻ ነው። መታ መክፈል አልችልም ምትል ካለች ነጻ ህክም አገልግሎት ነው የሚሰጠው። በአብዛኛው የኢትዮጵያ የቤተሰብ መምሪያ ማህበር አገልግሎት ነጻ ነው፣ ወይም ክፍያም ካለ በጣም በጣም ትንሽ ክፍያ ነው እና ከሌሎች ጋር ሲወዳደር ክፍያም ብሎ መናገርም ያስቸግራል። ክፍያ ይሄን ያህል እኔ ክፍያ ይሄን ያህል በነገራችን ላይ ትልቅ ጉዳይ አይመስለኝም። ትልቁ ነገር ህብረተሰቡ አውቆ ሴቶች አውቆ መጥተው በየጊዜው ምርመራ የማድረግ ያንን የማወቅ ጉዳይ ነው። ትልቁ ችግር የሚሆነው በተ ካለበለዚያ መንግስትም እራሱ እነዚህም በየጤና ጣቢያዎች ላይ አሁን አገልግሎቱን እያስፋፋ ያለበት ሁኔታ ነው ያለው። ስለዚህ መገናኛ ብዙኃን እንደ ብዙ ትኩረት ሰጥተው ስለዚህ ችግር እንግዲህ የዚህ ካንሰር ተጠቂዎች ቁጥር እየጨመረ መምጣቱን አስተውለዋል እና እርሶም ምን ያህል ትኩረት ያገኛል? ያኛ ከፍተኛ ትኩረት እንዲያገኝ ነው የምንፈልገው። ና ምክንያቱም በቀላል በሚድን ነገር ላይ መከላከል በሚቻል ነገር ላይ ችግሮች መፈጠራቸው ያሳዝናል። እንደ ሌላውም አይደለም ይሄ በቀላሉ የጤና ባለሙያዎች የበለጠ ሊናገሩበት ይችላሉ። በቀላሉ መከላከል የሚቻል ነገር ነው። ጊዜም የሚሰጥ ጉዳይ ነው እና ባለፈውም አሁን በተለይ ይሄ ጉባኤ በሚካሄድበት ጊዜ የተለያዩ ሚዲያዎችን የተጠቀም ነው እና የሚዲያ ኔትወርክም እንለዋለን የተለያዩ ሚዲያዎች አባል የሆኑበት እነሱን ሁሉ ጠርተን የግማሽ ቀን በባለሙያዎች ማብራሪያ እንዲሰጣቸው አድርገን ስለ ሕክምናውም እንዲረዱ አድርገን ብዙ ስራዎችን የሰሩበት ሁኔታ ነው ያለው እና ትልቅ በዛ ሰት ትልቅ ፕሮሞሽን ስራ ነው የተሰራው። መቀጠል አለበት፣ ህብረተሰቡ አውቆ ወደ ሕክምና አገልግሎት መጥቶ መታከም እንዲችል ነው። ሌላው ምንድነኛ እያደረግን ነው ያለ ነው፣ በራሳችን ክሊኒክ ውስጥ ለሌላ ሕክምና የምትመጣን ሴት በሙሉ እስክሪን እያደረግን ነው። መቼ ነው ምርመራ ያደረገችው? አዝጋማታ ከሆነ ወደ ምርመራው መሄድ የምችልበትን ሁኔታ እያመቻቸን ያለ ነው እና አቀናጅተ ነው ከሌሎቹ ህክምናዎቻችን ጋር ሁሉ አቀናጅተን የምክር አገልግሎቱን እየሰጠን ወደ ምርመራው እንዲሄዱም እያደረግን ነው። ለዛም፣ ለየትኛውም ህክምና የምንመራበት ሁኔታ አለና ሌሎቹም ጋርም አሁን በየጤና ተቋማቱም ተቀናጅቶ ቢሰራ ለሌላም ሲመጡ በዛው ትምህርት አግኝተው ወደዛው መተጠቃሚ መሆን የሚችልበት ሁኔታ ይኖራል። ሚዲያ ምንም ጥያቄ የለውም። ብዙ ሽፋን መስጠት ያለበት ጉዳይ ነው። ባለፈው በሀምሳኛው አመት በዓላችሁ ምክንያት አድርጋችሁ በሰጣችሁት አገልግሎት ምን ያህል ሴቶች አጋጣሚውን ለመጠቀም መጡ ወደ እናንተ? ከኮንፈረንሱ ጋር በተያያዘ እኛ ወደ አምስት ሺህ ነበር እንደ ታርጌት ያዝን የነበረው ወደ አምስት ሺህ አራት መቶ አካባቢ ናቸው የተመረመሩት። እና ከዚህ ውስጥም ወደ አንዳንዱ አካባቢ ወደ ስምንት ሚሊዮን ዘጠኝ ፐርሰንት የሚሆኑ በተለያየ ደረጃ ላይ ያለ አይደንቲፋይ ማድረግ ተችሏል። አንዳንድ ቦታ አነስተኛ የምንለው ወደ ስድስት ፐርሰንት ገደማ ነው ያገኘነው። ብዙዎቹን ግን በዚህ ባለን ክሪዮቴራፒ በሚባለው ማከም ተችሏል። ከአመት በኋላ ደግሞ መጥተው ቼክ እንደገና ቼክ ያደርጋሉ። ሌሎቹ አድቫንስ ድስቴጅ ያለውን ወደ ከፍ ያለ ሁኔታ ላይ ያለውን ወደ ሌሎቹ ሆስፒታሎች ልከና ና ፐርሰንቴጁ እንደ የአካባቢ ትልቁ ወደ ዘጠኝ ፐርሰንት ነው። አነስተኛ የምንለው ወደ ስድስት ፐርሰንት ነው ያገኘንበት። ከአምስት ሺህ በላይ ሴቶች ተጠቃሚ ሆናል። ከዛም በኋላም በዛው ምክንያት ብዙዎቹ እየመጡ ናቸው ያሉት ወይዘሮ ገነት መንግስቱ፣ የኢትዮጵያ ቤተሰብ መምሪያ ማህበር ዋና ስራ አስኪያጅ። ስለ ጊዜው በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ጊዜ ሊስጥል ዲሞክራሲ በተግባር ተከታዩ ዝግጅት ነው። ዲሞክራቷ ሂላሪ ክሊንተንና ሪፐብሊካኑ ፓርቲ እጩ ዶናልድ ትረምፕ መካከል የተካሄደውን ጠንካራ ክርክር ያሸነፈው እና የተሸነፈው ማን ነው? በዚህ ጥያቄ ዙሪያ ደጋፊዎችና ተማሪዎች የቃላት ጦርነታ እያጧጧፉ ናቸው። ራሞን ቴለር ያደረሰን ዘገባ አለ። ሰሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር ይዞታል። ሄምስቴድ ኒውዮርክ በሚገኘው የሆስትራ ዩኒቨርሲቲ ካምፐስ የተካሄደውን ክርክር የተከታተሉ ደጋፊዎችና ተማሪዎች ለ2016ቱ ፕሬዝደንታዊ ምርጫ ሁለቱን አውራ ፓርቲዎች በመወከል ከቀረቡት እጩ ተወዳዳሪዎች አንደበት የወጡትን እያንዳንዷን ቃልና እንቅስቃሴዎቻቸውን ጭምር በነቂስ እየጠቀሱ ተችተዋል። ቢሊየነሩ ነጋዴ ማርክ ኩባን አንዱ ናቸው። ሂለሪ ለተጠየቁት ጥያቄዎች በጥልቀት መልስ ሰጥተዋል። ጥርጣሬ ያሳዩበት ወይም ያመነቱበት ጊዜ የለም። ትራምፕ ግን እንደ ተከላካይ ቡጥኝ አይነት ነበሩ። እንደ ብዙዎቹ ተከላካይ ቦክሰኞች ደግሞ አንዴ የቻልከውን ያህል ሰንዝረህ በተጋጣሚ ላይ ማሳረፍ ሳትችል ስትቀር ተስፋ ትቆርጣለህ። ፖለቲከኛው ዴቪድ ሉፌ በሰጡት አስተያየት ደግሞ ትራምፕ እንዲያውም አልፎ አልፎ በትክክል የሚናገሩትን እስከ መሳት ደረጃ ደርሰው ነበር ብለዋል። ትራምፕ እንደ መሰለኝ፣ ክርክሩ እየቀጠለ ሲሄድ ትኩረታቸውን ለመጠበቅ የተቸገሩ መስለው ታይተዋል። ማለቴ አንዳንድ ወቅት ላይ በትክክል ምን እየተናገሩ እንደነበር እና በዚያው ርዕስ ላይ ለመቀጠል ችግር ነበረባቸው። በሰኞው ክርክር ወቅት ዶናልድ ትራምፕ አወዛጋቢውን የቀድሞውን የኒውዮርክ ከተማ ከንቲባ የሩዶልፍ ጁልያንን የደህንነት ጥበቃ ፖሊሲ አወድሰዋል። ትራምፕ በሀገሪቱ ሕግና ስርዓት ለማስፈንና ኢኮኖሚውን ለማሳደግ ከሂለሪ በተሻለ የተዘጋጁ ናቸው ሲሉ አስተያየታቸውን ፈጥነው ከሰጡት የሪፐብሊካን ፓርቲው አባላት አንዱም ሩዲ ጁልያኒ ነበሩ። ሂለሪ ሙሉውን ጊዜ ሲቀጥፉ ነው የቆዩት። በውጭ ጉዳይ ሚኒስትርነት ፈጽሞ ያልተሳካላቸው ሲሆኑ በዛሬው የክርክር መድረክ ላይ ያሳዩት ደግሞ ኢኮኖሚውን በተመለከተ ምንም አይነት አንድ ነገር እንደማያውቁ ነው። እንዴት ነው እዚች ሀገር ውስጥ በንግዱ ዘርፍ ላይ ከፍተኛ ቀረጥ እየጫንክ ብዙ ስራ መፍጠር የምትችለው? ለምን ብሎ ነው አንድ በንግድ ስራ የተሰማራ ሰው ብዙ ግብር መክፈል የሚፈልገው? ምናልባት ዶናልድ ትራምፕ በሰኞ ክርክር ላይ ከሂለሪ በተሻለ ቀርበዋል ብሎ በጣም ጥሩ የእንኳን ደስ ያለው አስተያየት ያቀረበ ቢኖር እራሳቸው ዶናልድ ትራምፕ ብቻ ሊሆኑ ይችላሉ። ድረገጾች ባሳዩቸው የህዝብ አስተያየት መለኪያዎች በአጠቃላይ ውጤት መሰረት እኛ በአስገራሚ ሁኔታ ተሽለናል። አንዳንድ በቢል ክሊንተን የተፈጸሙ ጥንቃቄ የጎደላቸው ድርጊቶችን ላለማንሳት በመቻሌ በጣም ደስተኛ ነኝ፣ ምክንያቱም እኔ ለልጃቸው ለቸልሲ ክሊንተን ከፍተኛ አክብሮት ስላለኝ ነው። ያን በደንብ የተዘጋጀሁበትና ልናገር የነበረውን ገሃድ ባለማውጣቴ ተደስቻለሁ። እዚያው ዩኒቨርስቲ ካምፓስ ውስጥ ሆነው ክርክሩን የተከታተሉ በርካታ ተማሪዎች አስተያየቶቻቸውን የሰጡት ልክ እንደ ደጋፊዎቹ በስሜት ነው። የሆስትራ ዩኒቨርስቲው ተማሪ ብራንደን ሌቦዊዝ እንዲህ ይላል። ትራምፕ ኢዝ ቨሪ ጉድ ፐብሊክ ስፒከር። ትራምፕ በጣም ጥሩ ተናጋሪ ናቸው። ሰዎች የትራምፕን አደባባይ ላይ ወጥቶ የመናገር ችሎታ ዝቅ አድርገው ይመለከታሉ። መልእክቶቻቸውን የማስተላለፍ ችሎታ አላቸው። ዶናልድ ትራምፕ በሀገሪቱ ዙሪያ ከሚገኙ ብዙ ሺህ ሠራተኞች ጋር ሰርተዋል። በግንባታ ሥራ ከተሰማሩ በከፍተኛ የኢኮኖሚና በዘርፉ ከተሰማሩ ሰዎች ጋር ሁሉ ሰርተዋል። ሳመር ማህሙድ ሌላዋ የሆስትራ ዩኒቨርሲቲ ተማሪ ናት። ሂለሪ ክሊንተንና ዶናልድ ትራምፕ ያደረጉትን የአንድ ሰዓት ተኩል የተጋጋልና አንዳንዴም ማደናቀፍ የታየበት ክርክር ከተከታተለች በኋላ ማንን እንደምትመርጥ መወሰኗን ትናገራለች። ወዲህ ስመጣ ገና አልወሰንኩም ነበር። አሁን ግን ድምፅ የምሰጠው ለሂለሪ ክሊንተን እንደሚሆን ከውሳኔ ደርሻለሁ። ሂለሪ መልስ በሚሰጡበት ወቅት ይበልጥ በራሳቸው የሚተማመኑና በደንብ ተዘጋጅተውበት የቀረቡ መስለው ተሰምቶኛል። ትራምፕ ግን አብዛኞቹን የቀረቡላቸውን ጥያቄዎች ሳይመልሱ ቀርተዋል። ያን ማድረግ ደግሞ ከአንድ ባለሙያ የሚጠበቅ አይመስለኝም። ለሆስትራ ዩኒቨርስቲ ተማሪዎች የካምፐሱ ውይይት ይቀጥላል። አድማጮች ፕሮግራማችን እያጠቃለልን ነው። በእኛ በኩል ሰላም ደህና ደሩ። ያስተናገድናችሁ አዲሱ አበበና እኔም ሰሎሞን አባትንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ደህና ደሩ።